ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22፣ 25 ና 31 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። ራስን በሚወዱት ሥራ ውስጥ ማጥፋት ወይም ከሚወዱት ሥራ ውስጥ ገብቶ መጥፋት ራስን እዚያ ውስጥ ማግኘት የሚለውም ሊያስኬድ ይችላል። አገባቡ ትርጉም እስከሰጠ ድረስ ለሁሉም ግን፣ ራስን ለሚወዱት ሥራ መስጠትን የመሰለ ምርጫ በዋናነትም ያ የሚወዱት ሥራ ለሚያስገኘው ቁሳዊ ጥቅም ወይም ለዕውቅና ፍለጋና ሌሎች መሰል ተያያዥ ግላዊ ጥቅሞች እስካልሆነ ድረስ፣ ለነገሩ ቁሳዊም ሆነ ሌሎቹ ጥቅሞች ጊዜያቸውን ጠብቀው መምጣታቸው አይቀርም። ቀዳሚውም ምክንያቶች እነርሱ ያልሆኑበትን በማየት ግን፣ አዎን ራስን ለሚወዱት ስራ ሰጥቶ መገኘት ታላቅ ደስታን ማጎናጸፉ አይቀሬ ነው ይላሉ። የግል ሕይወት ምርጫና ፈተናዎች ወደውም ይሁን በግድ ሁሉን የሚነጥቁ በሚመስሉበት ዓለም በሚወዱ ሥራ መጠመድ የመረጡና በተለይ ሥራው ከራስ ላለፈ ምክንያት ሲውል በሚያስገኘው የመንፈስ እርካታና ዘላቂ ትርጉም ላይ ያተኮረ አንድ የቅርብ ጊዜ ጥናት ነው መሰረቱ። የዕለቱ የራዲዮ መጽሔት ማስታወሻ እናንተን የሚያሳትፍ ጥያቄ ያለው ቆየት ብሎ ይቀርባል። ለአሁኑ ግን ትኩረት ዩናይትድ ስቴትስ ኢትዮጵያን አስመልክቶ የምትከተለውና ትከተላለች የሚባለው ፖሊሲ በርዕሰ ጉዳዩ ላይ ጽፈው ለንባብ ያበቁት አቶ ገብርኤል ንጋቱ እና አቶ ነጋሽ አብዱራህማን ሲሆኑ፣ ከሁለቱም የተለየ ሀሳብ ይዘው የቀረቡት አቶ አዲስ ዓለም ደስታ ናቸው። ሰፋ ያለውን የምሽቱን ክፍለ ጊዜ የሚወስድ በቀደመው ፕሮግራማችን የተጀመረ በሀገር ጉዳይ ላይ ያተኮረ ቅንብር ነው። ጠበቅ ካለ ውይይትና ክርክራቸው ጋር ቆየት ብሎ ይመለሳሉ። ጠብቋቸው። በአዲስ አበባው መስኮት ንጉሴ አክሊሉ ለምሽቱ ያሰናዳውን ቅንብር ይዞ ብቅ ይላል። ጤና ስጥልን እንደምን አመሻችሁ። እንደምንሰነበታችሁ ክቡራትና ክቡራን አድማጮች ከዛሬ እሁድ የካቲት 13 2014 ዓ ም ልዩ ልዩ ቅንብሮች ጋር የፕሮግራሙ አዘጋጅና አቅራቢዎች ትዝታ ብላቸውና አሉላ ከበደንን አሁን እሁድ ከሆነ ዕለቱ የራዲዮ መጽሔት ነው ሰዓቱ ከሰዓቱ የዓለም ዜና በኋላ እንመለሳለን። ጠብቁን። ጤና ይስጥልኝ፣ የተከበራችሁ አድማጮች እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። ኢትዮጵያ ለአውሮፓ የኤሌክትሪክ ኃይል የማቅረብ ሐሳብ አላት። ጠቅላይ ሚኒስትር አብይ አህመድ ናቸው ዛሬ የታላቁ የኢትዮጵያ ህዳሴ ግድብን አንድ ተርባይን ሥራ ሲያስጀምሩ የተናገሩት። አጠቃላይ ግንባታው ወደ መጠናቀቁ የተቃረበውና ውሃ የማቆሩን ሁለት ዙሮች በተሳካ ሁኔታ ያጠናቀቀው በግዝፈቱ በአፍሪካ አቻ የሌለው እና ከዓለም አስር ግዙፍ ግድቦች አንዱ የሆነው ህዳሴ ከ13ቱ ተርባይኖቹ አንዱን ዛሬ ለመጀመሪያ ጊዜ አንቀሳቅሷል። ኢትዮጵያ ዓለም አቀፉ ውዝግብ ከበረታበት ታላቁ ግድቧ የኤሌክትሪክ ኃይል ማመንጨት ዛሬ ጀምራለች። ይህንኑ ዛሬ የተካሄደውን ስነ ስርዓት ለመከታተል ሪፖርተራችን ኬኔዲ አባተ ወደዚያው ተጉዞ ነበረ። ከግድቡ እና ከምረቃው ስነ ስርዓት አሁን ተመልሶ አዲስ አበባ ገብቷል። እንደምናመሸ ኬኔዲ። እንዴት አመሸ ሰለሞን? እግዚአብሔር ይመስገን። አየር ጣቢያ ነው መሰለኝ ያለሁ ገና መግባት ነው። ከድካም ነው የተመለስከው። እስቲ አጭር አድርገህ ንገረኝ፣ ምን ይመስል ነበር የዛሬው ስነ ስርዓት? በጣም ጥሩ ሰለሞን። እንግዲህ ሙሉ በሙሉ ሲጠናቀቅ አምስት ሺህ አንድ መቶ ሀምሳ ሜጋዋት ያህል ኃይል ያመነጫል ተብሎ የሚጠበቀው ታላቁ የኢትዮጵያ ህዳሴ ግድብ በአፍሪካ በግዝፈቱ ቀዳሚው ነው። በዓለምም እንግዲህ ግዙፍ ከሚባሉ ፕሮጀክቶች አንዱ ነው። የዚህ ፕሮጀክት አንድ አካል የሆነው እንግዲህ አንዱ ተርባይን ከአስራስት ከአስራ ሶስቱ ተርባይኖች ቀደም ሲል አንተም ጠቅሰከዋል፣ ዛሬ ኃይል ማመንጨት ጀምሯል ማለት ነው። በዚህም እንግዲህ ኢትዮጵያ የምስራች ፍሬዋን ማግኘት ትችላለች ከዚህ ግድብ እንግዲህ። የግድቡን የኃይል ማመንጫ ዛሬ መርቀው የከፈቱት ጠቅላይ ሚኒስትር አብይ አህመድ በዝግጅቱ ላይ የተለያዩ ንግግሮችንም አድርገው ነበር። በዋናነትም ትኩረት ያደረጉ ከታችኛው የተፋሰሱ ሀገሮች ማለትም ከግብፅና ከሱዳን ጋር ያለውን ውዝግብ በተመለከተ ነው። እንግዲህ ቀደም ሲልም ኢትዮጵያ እንደምታስታውቀው አቋሟን አንጸባርቀዋል። እርሳቸው ያሉት ምንድን ነው? የግድቡ ሙሌት የግድቡ እንግዲህ አሁን ሀይል ማመንጨት በጀመረበት ወቅትም ውሃ ሀይሉን አመንጨቶ ወደ ታች በመፍሰስ ኢትዮጵያ ስትገልጽ የነበረውን ወይም ደግሞ የታችኞቹን የተፋሰሱ ሀገራት መጉዳት እንደማትፈልግ፣ ውሃውን ለሌላ አገልግሎት እንደማትጠቀም አሳይታለች። ይህን አለ እንዲገነዘበው ይገባል ብለዋል። እንግዲህ የተፋሰሱ ሀገራትም እንደዚሁ በትብብር ላይ ትኩረት ማድረግ እንዳለባቸው ነው የገለጹት። ዋናው ሌላው ነጥብ እንግዲህ እሳቸው ያነሱት የኤሌክትሪክ ኃይልን ኢትዮጵያ በነዚህ በሱዳን እና በግብጽ በኩል ትስስሯን በማጠናከር በተለይ በግብጽ በኩል ሱዳንን አቋርጦ በሚያስበው ማለት ነው ለአውሮፓ የኤሌክትሪክ ኃይል የማቅረብ እቅድም እንዳላት በዚህም እንግዲህ ታዳሽ ኃይል ወይም ደግሞ ንጹህ የኃይል አቅርቦትን ለአውሮፓ የማቅረብ እና በዚህም ዓለም አቀፍ ትብብርን የማጠናከር አላማም እንዳላት የተናገሩት። ኬኔዲ ምናልባት ተነስቶ ከነበረ በዚህ ኃይል ማመንጨት የማስጀመር ስነ ስርዓት ላይ ወይም አንተ ያነጋገርካቸው ባለስልጣናት ካሉ ይሄ ኃይል ለአውሮፓ የማቅረብ ሀሳብ ገና ዛሬ እንግዲህ መፈንጠቁ ነው። ነገር ግን ቀደም ሲልም እንደተነገረው ለአካባቢው ሀገሮች ኢትዮጵያ ኤሌክትሪክ ኤክስፖርት እንደምታደርግ ስትናገር ቆይታለች፣ መረብም ስትዘረጋ ቆይታለች። ነገር ግን ይሄ የአሁኑ ተርባይን ስራ ሲጀምር ምን ያህል እንደሚያመነጭ ወዴት እንደሚሄድ ኢነርጂው የተገለጸ ነገር አለ? አሁ ሰለሞን እንግዲህ በዛሬው እለት አቶ ክፍሌ ሆሮ የግድቡ ስራ አስኪያጅን በዚህ ጉዳይ ላይ ለማናገር ሙከራ አድርገናል፣ ጋዜጠኞች ከፕሮግራሙ በኋላ ማለት ነው። በአሁኑ ሰዓት እየመነጨ ያለው ሀይል ከዚህ ቀደም እንግዲህ ከበለስ ነበር የኤሌክትሪክ ሀይል ማመንጫ፣ ግድቡም ሀይል እየተጠቀመ ሲገኝ የነበረው በአሁኑ ሰዓት የራሱን ሀይል ሙሉ በሙሉ አሟልቶ ወደ ብሔራዊ ቋት ወይም ደግሞ ናሽናል ግሪድ ወደሚባለው ሀይል ማስገባት እንደጀመረ ነው የገለጹት ማለት ነው። በቀጣይነትም ሰለሞን ከጥቂት ወራት በኋላ ሌላኛው ሀየ ዩኒት ወይም ደግሞ ተርባይን ደግሞ እንደዚሁ ሶስት መቶ ሰባ አምስት ሜጋዋት ያህል ሀይል እንደሚያመነጭ ነው የሚጠበቀው። በአጠቃላይ ሰባት መቶ ሀምሳ ሜጋዋት ይደርሳል። ይህም እንግዲህ አገሪቱን የሀይል ችግር እየቀረፈ እንደሚሄድ ነው የሚጠበቀው። ዛሬ ብቻ ሀይል ማመንጨት የጀመረው ሶስት መቶ ሰባ አምስት ሜጋዋት የተባለው የተባለውን ያክል ሀይል የሚያመነጭ ከሆነ በአሁኑ ሰዓት በኢትዮጵያ ሀይል በማመንጨት ላይ ከሚገኙ መሰል የውሃ የኤሌክትሪክ ሀይል ማመንጫ ግድቦች ያላነሰ እንዲያውም ከአንዳንዶቹም ከአብዛኛው የተሻለ የሀይል የሚያመነጭ ነው የሚሆነው ማለት ነው። እንግዲህ እነዚህ ሀይሎች ሂደት በሂደት ደግሞ እየጨመሩ ሲሄዱ የናሽናል ቋቱን ወይም ደግሞ በሀገር አቀፍ ደረጃ የሚያስፈልገውን የሀይል ፍላጎት በከፍተኛ ደረጃ እንደሚያሟላ ነው የሚጠበቀው። እንደዚሁም ደግሞ ለውጭ ለሱዳን፣ እንደዚሁም ደግሞ ለሌሎች የጎረቤት ሀገራትም እነዚህ ይህንን ሀይል የማቅረብ እቅድ እንዳለ የመስመር ዝርጋታዎችን መጀመራቸውንም ነግረውናል ሰለሞን። ስለዚህ የዛሬው ሶስት መቶ ሰባ አምስት ሜጋዋት ሀይል ወደ ሀገር ውስጥ ክፍፍል ነው የሚገባው ማለት ነው። አዎ፣ ወደ ሀገር ውስጥ ብሔራዊ ቋት ወይም ደግሞ ናሽናል ግሪድ ወደምንለው እየገባ ለአገልግሎት መዋል እንደጀመረ ነው የገለጹልን። አመሰግናለሁኝ፣ ኬኔዲ። ዘርዘር ያለ መረጃ በነገው ምሽት እንጠብቃለን። ደህና ምሽት። እሺ፣ በጣም አመሰግናለሁ ሰለሞን። መልካም የግብፅ የውጭ ጉዳይ ሚኒስቴር ዛሬ ባወጣው መግለጫ ይህንን የዛሬውን የኢትዮጵያ እርምጃ ኢትዮጵያ፣ ሱዳንና ግብፅ የዛሬ ስድስት ዓመት ካርቱም ላይ የተፈራረሙትን የመርሆች ስምምነት የሚጥስ ነው ሲል ወቅሷል። ሩሲያ ዩክሬንን ከወረረች እጅግ የበረታ ያሉትን የመጣኔ ሀብት ማዕቀብ እንደሚጥሉባት የእንግሊዝ ጠቅላይ ሚኒስትር ቦሪስ ጆንሰን ዛሬ አስታወቁ። እየተዘጋጀ ነው ያሉት የማዕቀብ ማዕቀፍ በፕሬዚደንት ቭላዲሚር ፑቲንና በተባባሪዎቻቸው ላይ ብቻ ሳይሆን ለሩሲያ ስትራቴጂያዊ ጠቀሜታ ባላቸው ኩባንያዎችና ድርጅቶችም ላይ ያነጣጠረ እንደሚሆን ጠቅላይ ሚኒስትር ጆንሰን ለቢቢሲ ተናግረዋል። የሩሲያ ኩባንያዎች በእንግሊዝ ገበያዎች ላይ ገንዘብ ማሰባሰብ እንዳይችሉ እንደሚያደርጉ ዝተው ከአሜሪካ ጓደኞቻችን ጋር ሆነን በፓውንድና በዶላር እንዳይገበያዩ እናደርጋለን ብለዋል። በሌላ በኩል ደግሞ የፈረንሳይ ፕሬዚደንት ኤማኑኤል ማክሮን ከፕሬዚደንት ፑቲን ጋር ዛሬ በስልክ የተነጋገሩ ሲሆን ዩክሬን ውስጥ ግዙፍ ግጭት ከመፈጠሩ በፊት የተደረገ የመጨረሻ ጥረት ሲል የሁለቱን መሪዎች ንግግር ኤሊሴ ቤተ መንግሥት ገልጾታል። የእንግሊዝ ንግሥት ኤሊዛቤጥ ኮቪድ ያዛቸው። ከበኪንግሃም ቤተ መንግሥት የወጣው መግለጫ ንግስቲቱ በኮቪድ-19 መያዛቸው ዛሬ መረጋገጡንና ቀለል ያለ ያለው ምልክት እንደሚታይባቸው አመልክቷል። ንግስት ኤልሳቤጥ የሕክምና ክትትል እያደረጉ እንደሚቀጥሉና አስፈላጊ የጥንቃቄ እርምጃዎችን እንደሚወስዱም ቤተ መንግሥቱ አስታውቋል። የቤጂንግ የክረምት ኦሊምፒክ ዛሬ ተጠናቋል። በአጠቃላይና በወርቅ ሜዳሊያ ብዛት ኖርዌይ በ16 ወርቅና በ37 ድምር አንደኛ ስትሆን፣ ጀርመን ሁለተኛ፣ ቻይና ሦስተኛ፣ ዩናይትድ ስቴትስ አራተኛ ሆነው ጨርሰዋል። ዝርዝሩ በነገው የስፖርት ዘገባ ይቀርባል። ለዜና የተያዘው ጊዜ አበቃ። ክቡራትና ክቡራን ከቀሪ ዝግጅቶቻችን ጋር አብራችሁን አምሽው። ጤና ይስጥልኝ። እንደምናመሻችው ክብራትና ክብራን አድማጮቻችን፣ እሁድ የካቲት 13 2014 ዓ.ም የራዲዮ መጽሔት ጀመረ። ፕሮግራሙ አዘጋጅና አቅራቢዎች ትዝታ በላቸውና አሉላ ከበደንን ለምሽቱ ከተሰናዱ ልዩ ልዩ ቅንብሮች ጋር እስከ አራት ሰዓት አብረናችሁ እናመሻለን። ወደ ዕለቱ ዝግጅቶች ከማምራታችን በፊት ታዲያ በራዲዮ መጽሔት ወግ መሰረት የሳምንቷን ምርጥ ግጥም እናስቀድም። ምን አላይባልም ይባልም ምን የለም ባለም ላይ ምድር በሸፈነው ባጠለለው ሰማይ እዚህ ሁሉም አለ አንድም ባይኖር እንኳን ወርቅ አልማዝ ያገኛል ሕልሙን የሚያንቋቋ ተስፋ ውስጥ ናቸው ዓለምም አዱኛም እንተኛም እልማለን ላናልም አንተኛም። ርዕስ አልሰጧትም በብዕር ስማቸው ፓፒረስ የተባሉ ገጣሚ የቋጠሯቸውን ስንኞች ነበር። ምጥን ግጥም ላፍም ምጥን እንዲሉ የሳምንቷ ምርጥ ግጥም ያደረግናት። ገጣሚውን ፓፒረስን እናመሰግናለን። ትኩረት የዩናይትድ ስቴትስ የውጭ ፖሊሲ። ዩናይትድ ስቴትስ ኢትዮጵያን የአፍሪቃ ቀንድንና ሰፋ ሲልም አህጉራ አፍሪቃን አስመልክቶ ትከተላለች የሚባለው ፖሊሲ በተለይ ከቅርብ ጊዜ ወዲህ የበርካታ ኢትዮጵያውያንን ልዩ ትኩረት ስበዋል። ከኢትዮጵያ ጥቅም አንጻር በሚል የጻፉትን ለንባብ ያበቁ አንድ ጸሐፊ በአንድ በኩል፣ እንዲሁም ዩናይትድ ስቴትስ በጠቅላላው ንዑስ አህጉሩን የአፍሪካ ቀንድን አስመልክቶ ታራምዳለች ያሉትን ፖሊሲ ከዩናይት ስቴትስ ጥቅም አንጻር ጭምር በመቃኘት ትችት ያቀረቡ ጸሐፊ ደግሞ በሌላው ይዘን ከሁለቱም የተለየ ሀሳብ ያላቸው ሶስተኛ እንግዳም በበኩላቸው የሚያነሷቸውን ጨምረን የሶስቱን ሀሳቦች እና ሌሎች ግራና ቀኝ ከሚነሱ ሀሳቦች በማዛመድ የሚሞግት ዝግጅት የመጨረሻ ክፍል ነው። የምሽቱንም ባለፈው ሳምንት ፕሮግራማችን መጨረሻ በተነሳ እና በዛሬም በንጥልጥል ባሳደር ነው ጥያቄ ነው የሚጀምረው። ከዚያ በፊት ግን የእንግዶቻችንን ማንነት ማስታወሱ ይቅደም። ጋሽ አብዱራህማን እባላለው እዚሁ ኒውዮርክ ከተማ ነው የምኖረው። የተማርኩት ኮሎምቢያ ዩኒቨርሲቲ ሰርቶ ነው የተለያየ ባክግራውንድ ነው ያለኝ ብዙ እድሜ ነው በቴክኖሎጂ በቅርብ ጊዜ ደግሞ ፊልም ስራ ላይ ታሰማች አሉ ግን በአብዛኛው አሜሪካ ሀገር በኖኩበት ጊዜ የኢትዮጵያ ጉዳይ አሳስቦኝ በተለያየ መንገድ ስሳተፍ የቆየ ሰው ነኝ በቅርብ የዛኩት በዛ ላይ የተመሰረተ ነው ገብሬን ጋር ባላለሁኝ አሁን ሰዓት ዋሽንግተን ዲሲ ነው የምኖረው ላለፉት ሀያ አንድ አመታት ያህል አፍሪካ ውስጥ ነው የኖርኩት በአፍሪካ ልማት ባንክ የባንኩ ዳይሬክተር ጀነራል ነበርኩኝ እና ለምስራቃንና አፍሪካ አስራ አራት ሀገሮች ኦቨርሲ አስተዳደር ነበረ። በዚያ ስራዬ የዲቨሎፕመንት የልማት ባንኪንግ የሚባለው የሪያ ነው ሰራሁት። ያንን ጨርሼ ከመጣ በኋላ በአሁኑ ሰዓት በግማሽ ጊዜ የዓለም ባንክ ውስጥ አማካሪ ሆኜ ሰራለሁ። በግማሹ ጊዜ ደግሞ አትላንቲክ ካውንስል የሚባል ቲንክ ታንክ የአስተሳሰብ ማዕከል እዛ ውስጥ ሲኒየር ፌሎ ሆኜ እሰራለሁ። አዲስዓለም እባላለሁኝ። ያው ከአዲስ ዩኒቨርስቲ ነው በአለም አቀፍ ህግ ግራጁዌት ያደረኩት። ከዛ በኋላ የኢትዮጵያ በአፍሪካ ህብረትና በተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን ቋሚ መልእክተኛ ጽህፈት ቤት የህግና የኢኮኖሚ ጉዳዮች ባለሙያ ሆኜ ነበር ስራዬ ነበረው። እስከ ቅርብ ጊዜ ድረስ ነቅብ በሚገኘው የኢትዮጵያ ቋሚ መልእክተኛ ጽህፈት ቤት የተባበሩት መንግስታት የሚከታተል የህግና የኢኮኖሚ ጉዳዮች አማካሪ ሆኜ ስራ ነበር አሁን ባለው ሁኔታ ያው እየደረሰ ያለውን ግምት ውስጥ በማስገባት በአክቲቪዝሙ ስራ እየተንቀሳቀስኩኝ ነው። አንድ የዩናይትድ ስቴትስ የቀድሞ ከፍተኛ ባለስልጣን ከወራት በፊት የሀገራቸውን አቋም ለማሳየት በአንድ መድረክ በቀጥታ ያቀረቡትን ሀሳብ በመዘርዘር ነበር የመሞገቻ ጥያቄ ሰንዝረን፣ እንዲህ ነበር በቀጠሮ የገታ ነው። በዋናነት በጽሁፋቸው የተቀመጡ ነገሮችን በመኖራቸው ይልቁንም ደግሞ የኔ ሚና የሙግቶቹን ሀሳብ መግፋት ነውና አንዳንድ ጊዜ ገፋ አድርጌ ጠይቃለሁ። ወደ አቶ ነጋሽ ልለም። በአቶ ገብርኤልም ተጠቅሷል። በአቶ አዲስ አለምም ተነስተዋል። የኢትዮጵያና የዩናይት ስቴትስ ግንኙነት ከግጭቱ አንድ አመት በኋላ በሚለው ጽሁፋቸው የቀድሞ የአፍሪካ ቀንድ ልዩ መልዕክተኛ አምባሳደር ጄፍሪ ፌልትማን ቅድም አቶ አዲስ አለም በጠቀሱት ንግግራቸው ዩናይት ስቴትስ ከኢትዮጵያ ጋር ያላትን ፖሊሲ የክልሉን ስትራቴጂያዊ ጠቀሜታ ያነሳሉ። አዲሱ ጠቅላይ ሚኒስትር ጊዜ ሳያጠፉ ነው በእጅጉ የተነሳሱበትን የምጣኔ ሀብትና የዲሞክራሲ ተሃድሶ እቅድ ይፋ ያደረጉት። የተነቃቃና ሁነኛ ሚና ሊጫወት የሚችል የሲቪል ማህበረሰብ ለመመስረት ካላቸው ረአይ የቀድሞ የኢህአዴግ መንግስት አጥብቆ ውድቅ ያደረገውን ይህ የእሳቸው ቃል ነው የዩናይትድ ስቴትስ ዲሞክራሲና የአስተዳደር ፕሮግራሞችን በይሁንታ ተቀበሉ ይላሉ። መልካም ግንኙነት እንደነበረ ዩናይት ስቴትስም ያንን እንደምትቀበል ነው አምባሳደር ፌልትማን ያሳዩት። ተቀባይነት ያጣውን የማርክሲዝም ትወራ አልፎ ለመሄድ ያሳየት ቁርጠኛ ውሳኔ የስራ እድል መፍጠር የሚያስችል ከፍ ያለ የውጭ መዋለ ነዋይ መሳብ ያስቻለ ነው ሲሉ ይከራከራሉ። እሳቸው ከሚሉት ሀሳብ አንጻር አቶ ነጋሽ አሜሪካ አሁንም ቢሆኑ ከራሱ ጥቅም አንጻር ነው ምን ዲሞክራሲም የሚባለው የአካባቢ ጥበቃም ሰላምም የሚባለው የአሜሪካን ታላቅነት ስራ ላይ ከማዋል አንጻር ነው የኢትዮጵያን ህዝብ ይጠቅማል የሚባለው ከድህነት በልመና ማደግ ብቻ ያልኖሮ ባለፈው አምሳ ዓመት እንደ ኢትዮጵያ ከዓለም መጽዋዕት ያገኘ የለም ግን ይሄ ነገር ወደ ህዝቡ ዘርቆ አልገባም የተወሰኑ መሪዎች ትርፍ አግኝተውበታል የተወሰኑ ሰዎች ሀብታም ሆኖበታል የኢትዮጵያ ህዝብ ወያኔ ሰላሳ ዓመት ከገዛ በኋላ ራሱ ምግብ መብላት ራሱ አልቻለም። እንኳን የተባለ የትግራይ ህዝብ ራሱ ከሁለት ሚሊዮን በላይ ከስድስት ሚሊዮን ውስጥ ለሰላሳ ዓመት የምግብ ተመጽዋች ሆኖ ነው የቀረው። መቀሌ ራሱ ውሃ የለውም። ከዚህ ሁሉ ልመና በኋላ እና ምንድን ነው እስከ መቼ ድረስ ነው ይሄ ልመና? እነሱ የሚፈልጉት ዘላለም ተመጽዋች የሆነ የእነሱን ተልዕኮ የሚያስፈጽም አገር እና መንግስት ነው። እኔ ለትግራይ ወንድሞችም ወንድሞቼም በተለይ ለተማሩትም የማስተላልፈው መጠንቀቁ ጥሩ ነው። የተደረገው ነገር ሁላችንን የጎዳው ህዝባችንን አደህይቷል ለወደፊቱም ያደህያል እና በተለይ የተማሩት ሰዎች የትግራይ ህዝብን በጣም ተሰቃይቷል። በዚህ ጦርነት የተረፈ የኢትዮጵያ ህዝብን ተሰቃይቷል። ትልቅ መስዋዕትነት ተከፍሎበታል እና የጦር ወንጀል ተደረገ ዘር ማጥፋት ተደረገ የሚለው ይሄ የትማ አያደርሰንም። ምክንያቱም አሁንም አንድ ህዝብ ሆነን መኖር አለብን። ለፈረንጆቹ ፍጆታ ጥሩ ይመስላል፣ ይሄ ነገር ጋዜጣ ላይ ሲወጣ ምናምን ጥሩ ይመስላል። ግን የአገርን ስም በማጥፋት እኔ የኢትዮጵያ ህዝብ ዘር ፈጂ ነው ብዬ አላምንም። ሄዶ የኢትዮጵያ ወታደር ራሱ ትግሬ የሚባል ዘር አጠፋለሁ ብሎ ይሄን ትርክት መተው አለባቸው። ይሄ ትክክል አይደለም። አሁንም ቢሆን ይሄንን እርስ በራሳችን እንድንባላ ላይ አደረገ አፋርን የደመሰሰ አማራ ክልልን የደመሰሰ ትግራይ ራሱ ህዝቡ እዚህ ችግር ላይ እንዲወድቅ ያደረገው ኃይል አይበጀንም። በተለይ የተማሩት ሰዎች ደግሞ ይሄ ነገር መቅረት አለበት፣ የህዝቡም ስቃይ መቆም አለበት ማለት አለባቸው። ይው መልካም። አቶ አዲስ አለም ቀደም ብለው በቀረቡት ሀሳቦች ላይ የበኩለውን እንዲሉ እድሉን ልስጦ በአቶ ገብርኤልም በአቶ ነጋሽም ለቀረቡት መከራከሪያዎች ምላሽ መስጠት ይችላሉ። በአቶ ገብርኤልም በአቶ ነጋሽም በተሰጡት ላይ መልስ መስጠት ይችላሉ። አዎ እንትን ነው፣ ያው ዋናው ከርዕሳችን ሳንወጣ የአሜሪካ የውጭ ጉዳይ ፖሊሲ እና በኢትዮጵያ በአፍሪካ ቀንድ ያለው ሁኔታ ለመዳሰስ ከዚህ ላለመውጣት፣ አትሊስት ለማገዝ አንዱ አሁን ያለው ጦርነት እየተካሄደ ያለው በትግራይ ብቻ አይደለም። ትግራይ ጎልቶ ስለሚታይ ነው እንጂ በኦሮሚያ ላይም ጠቅላይ ሚኒስትሩ በኦሮሚያን የወጣው ይወክለናል ብለው ያው በኢህአዴግ አደረጃጀት የተመረጠ ኖሚኔት የተደረገ የተጠቆመ ጠቅላይ ሚኒስትር ነው። ጦርነት እየተካሄደ ያለው ከትግራይም ቀድሞ ጦርነት የታወጀበትን ካለ የኦሮሞ ህዝብ አባ ከረዩ የከረዩ አባቶች ፍቅሩ እንኳን የራሱ የኢትዮጵያ ሰብአዊ መብት ኮሚሽን ይፋ ባወጣው የከረዩ አባቶች የተገደሉት በክልሉ የጸጥታ ኃይሎች ነው። እየተካሄደ ያለው ጦርነት በኦሮሚያ ክልል የኦሮሚያ ወጣቶች የተለያየ ፖለቲካ አመለካከት ያላቸው እስሩ መሳደዱ ከትግራይ ቀድሞ እየተጀመሩ በኦሮሚያ ላይ ነው። አሁን ጦርነት እየተካሄደ ነው፣ ከትግራይ ብቻ አይደለም። ሌሎች ብዙ ኃይሎችም ጦርነት እየተካሄደ ነው። አገሪቱ ብዙ ብሔር ብሔረሰቦች እና ህዝቦች ነው ያሏት። አንዱ ትልቅ አንዱ ትንሽ የሚባል ህዝብም ብሔርም የለም። ሁሉ እኩል ነው። ቁጥሩ ይብዛ አይብዛ ጥያቄ ውስጥ የሚገባም አይደለም። ሌላው የአብይ መንግስት ለብሔራዊ ጥቅሙ ስለቆመ ነው ነው የሚል በአሜሪካ ለመታዘዝ ይቅርና በኤርትራ የሚታዘዝ መንግስት እኮ ነው ያለው። አሁን መንግስት የሚለው ለአጠራር እንዲመች ነው፣ የመንግስት ቅርጽም የሌለበት፣ ሁሉም ውሳኔዎች በደመ ነፍስ የሚወሰኑበት መዋቅር የሌለበት፣ ማን ምን ወሰነ እርስ በእርስም ከመናበብ የሌለበት አገዛዝ ነው ያለው። በጠቅላይ ሚኒስትሩ የሆነ ነገር ይናገራል፣ በጠቅላይ ኤታማዦር ሹም ቺፍ ኦፍ ስታፉ የተለየ ነገር ይናገራል። አንዱ ጦርነት እንቀጥላል ይላል፣ አንዱ ደግሞ አይ ጦርነት አንቀጥልም ይላል። አንዱ አይ መሰሪያቸው አስቀምጣችሁ ስንዴ ማሳቸው እረሱ ይላል። አንዳንድ ደግሞ አይ የትግራይ እንትን ሰናጠፋ ጦርነቱ አይቆምም ይላል። ለጥቅሙ ስለቆመ ነው። በምዕራባውያን ጫና ያደረበት ቀድሞ ከጥቅሙ አሳልፍ የሰጠ መንግስት ነው። በኢኮኖሚ ማሻሻያ ሆምግሮውን በሚል የፕራይቬታይዜሽን ድርጅቶችን አሳልፎ በመሸጥ ሌላኛው መባለያ ውሃ የለውም። አንድ ሚሊዮን ሰፍትን የተረጂ ነበር። የደህንነት ቅነሳውን ከነበረው ከአርባ ምናምን ወደ ሀያ አካባቢ የወረደበት እንትን የነበረው ላይፍ ኤክስፔክተንስ ከአርባዎቹ ወደ ስልሳ አምስት ያደገበት እንትን ነው። እነ እኔ የማወጣቸው ራንድም ቁጥሮች አይደለም። እንዲህ በደመ ነፍስ የሚወጡ ቁጥሮች አሉ። አንዳንዶቹ በአይ ኤም ኤፍ፣ አንዳንዶቹ በወርልድ ባንክ፣ አንዳንዶቹ ደግሞ ታማኝነት ባላቸው ተቋሞች የሚወጡ ቁጥሮች ናቸው። ሌላው ያው ዘላቂ ሰላም ይመጣው ጦርነቱ እየተካሄደ ነው። ሌሎች ሀገራት፣ አሜሪካ ጦርነቱ ዘላቂ ሰላም እንዲመጣ ከተፈለገ ከመንግስት በተቃራኒ ያሉትን ያጥፋልንና ሰላም ይመጣል ብሎ የሚያስብ የአሜሪካ መንግስትም ጥቅሙ ማዕከል አድርጎ ስለሆነ ሰስቴነብል አይደለም፣ ዘላቂ አይደለም። ዘላቂ ሰላም የሚመጣው የፖለቲካ ልዩነቶችን በንግግር መፍታት ሲቻል ነው። በንግግር ሲፈታ ቀጣይ ምን ይሆናል የሚለው ህዝብ ነው የሚወስነው። የትግራይ ቀጣይነት ይሄ ሁሉ ከተፈጸመ በኋላ በኢትዮጵያ ማዕቀፍ ነው የምቆየው ካለ አዘኝነት ዘዳይ በመጨረሻው የትግራይ ህዝብ ውሳኔ ነው የሚሆነው። የዘር ፍጅት አልተፈጸመብኝም እነ እነ ነገሮችም ገለልተኛ በሆነ ተቋም ነው የሚጠሩት እንዲሁ ፍላጎት ስላለን ወይም ጥን ስለምናስምን ተዋቸው ነገሮች አሉ መልካም አቶ አዲስ ተከታይ አንድ ጥያቄ ላንሳሎት እና ወደ አቶ ገብርኤል እመለሳለሁ ትችቶች በሚቀርቡበት ላይ እርስዎም መልስ እንዲሰጡ እፈልጋለሁኝ በጽሁፉ ላይ የቀረቡትንና የጻፉት እነሱ ስለሆኑ ቀጥታ ጥያቄዎችን ለነሱ ለማንሳት እድል ሰጥቶኛል አሁን በአቶ ገብርኤልም በአቶ ነጋሽም ከተነገሩት ወደ እርስዎ የሚመጣ ጥያቄ ላመጣ ነው የኢኮኖሚ እድገትን ለውጥ መምጣቱን አቶ ገብርኤል ከእርሶ ጋር ይስማማሉ። በቀደሙት ሰላሳ አመታት ዓመታት በሙያቸው በቅርበትም የመከታተል ከመንግስት ባለስልጣናት ጋር መስራት እንደነበራቸው ገልጠው፣ ነገር ግን የተማከለ ሁሉን ያቀፈ የህብረተሰቡን እድገት በተመጣጠነ መንገድ የሚያሳይ አልነበረም፣ አድልኦ ነበረው ነው ያሉት ይህ ቅሬታና ትችት ረዥም ጊዜ ብዙዎች ዘንድም ሲነገር ቆይተዋል። እሱ ላይ የሚሰጡት መልስ ካለ በአጭሩ እድሉ ለርሰውን ስጦት እና ወደ አቶ ገብርኤል አልፋለሁ። በአጭሩ የኢኮኖሚ ፕሮግራሞች፣ የኢኮኖሚ ነፃነት ያነሳሁት በዛን ሰዓት የነበረው የኢህአዴግ መንግስት ከአሜሪካ በተቃራኒ ቆሞ ይሄ የመጣው አስተሳሰብ በተለይም በአይኤምኤፍ እና በወርልድ ባንክ እየተጫነው ኢኮኖሚ ፖሊሲዎች ማሻሻያዎች አገሪቷን ስለማይጠቅም አልቀበልም ያለበት ነው። ሁለተኛው በአገር ውስጥ የኢኮኖሚ እድገቱ ያው ልደብቀው የሚባልም የሚደበቅ ነገርም አይደለም። እየተነሳ ያለው ኢንኩሉሲቭ አልነበረም፣ ሁሉ አቃፊ፣ ሁሉም ተጠቃሚ ያደረገ እድገት አልነበረም። የተወሰኑ ኢሊቶች ነው የተጠቀሙበት የሚል እንትን ነው ያው አቶ ነጋሽ ራሳቸው እንትን ብለውታል። መቀለ እንኳን ውሀ የለውም አንድ ሚሊዮን የትግራይ ህዝብ በሰፊ ሲታደር ነበር ብለዋል። ያው የተለየ የተጠቀመ ህዝቡን እና ግለሰቦችን ነው እዚህ ጋር የሚለየው። አቶ አዲስ ዓለም ግልጽ ለማድረግ ሰዓትም ለመቆጠብ እንደ ህዝብ የትግራይ ህዝብ አልተጠቀመም ነው ያሉት አቶ ነጋሽ። ብዙዎችም ይህን ተመሳሳይ ሀሳብ ያቀርባሉ። ግለሰቦች ግን ወገንተኛ በሆነ መንገድ ተጠቃሚ ነበሩ ከስርአቱ ነው። የክርክሩ መነሻ ልመጣልህ ነው። ያው አንዱ በህዝብ ደረጃ የትግራይ ህዝብ ይህም ምንም ለፖለቲካ በግልጽ አዎ፣ በተለይም ደግሞ ያው የትግራይ ህዝብ ልዩ ተጠቃሚነቱ የሚነሳሉ ያው በራሳቸውም አንድ ሚሊዮን ሁለት ሚሊዮን በሰፍትኔት የሚታረብ ባለበት ልዩ ተጠቃሚነቱ ምን ላይ እንደሆነ ለእኔ የሚገለጽልኝ ጥሩ ነበር። ግን ወደ በግለሰብ ደረጃ ተጠቃሚ ነበሩ የሚል ሲመጣ በግለሰብ ደረጃ እንኳን ብዙም አትሊስት በኢኮኖሚ ዘርፍ እንኳን ስለነበርኩኝ እኔ ያሉትን አጠቃላይ ያው ባለ ሀብቶቹ ሚሊዮነር የደረሱ ሊስቶቹ አውቃቸዋለሁ። ከየትኛው አካባቢ ከየትኛው ልሂቃን በሚሊዮነር ደረጃ እንደደረሱ ሁላችሁም እናቃቸዋለን። በትግራይ በነ ወርቅ አይተነው በላይነ ክንዴ እነኝህ እነኝህ በስም እንኳን ህዝቡ እንኳን የሚያውቃቸው ቢሊዮነር ደረጃ ያደረሱት ባለፉት ሀያ ሰባት ዓመታት ከምንም ተነስቶ እዚህ የደረሱ ሰዎች ናቸው። ያው ቅሉ ጦርነቱን ፋይናንስ ለማድረግ ቢያውሉትም በግለሰብ ደረጃ ተጠቃሚ የሆኑ ከተባሉ እነዚህ ሰዎች በጣም ከአይን የሚሰወሩ አይደለም እኮ እነኝ እነኝ ሰዎች ከስርዓቱ ተጠግተው ልዩ ተጠቃሚ ነበሩ ከተባለ መዋቅሩ ስርዓቱ ተዘርግተዋል አል ልዩ ተጠቃሚነቱ ህጋዊ ባልሆነ መንገድ እያካበቱ ታብት ካለ እርስ የለም ነው የሚሉት። ዋናው ጥያቄ የለም ለማለት ከኔ በላይ መንግስት የተሻለ የመመርመር የማጣራት አቅሙም ችሎታውም አለው። መዋቅር ይዘ የሰላም ማስከበሩ ይዘ ከሳሽ መሆን አትችልም። ማጣራት መቻል አለብህ። ስራህን መስራት አለብህ። እኔ የተለየ ተጠቃሚ ሰው ካለ አጣርተህ ህጋዊን ህጋዊን አሰራር በተከተለ እርምጃ መውሰድ ይቻል ነበር። ግን ያው ስለሌለ ወደ ወሬ ብቻ ሆኖ እንዲቀር፣ ግን የፖለቲካ መሳሪያ ሆኖ እንዲያገለግል ሆን ተብሎ ተሰርቶበታል። ካለ ግን ያው እርምጃ የመውሰድ የማስተካከልም የመንግስት ግዴታ ለመሆን የነበረበት። መልካም አቶ ገብርኤል ለጊዜ ሲባል ወደ እርሶ መምጣት አለብኝ። በጽሁፎ ችግር አለባቸው ያሏቸውን የነቀፉትን ያህል ወደፊት የሚያስኬድ መንገድ በሚልም ያነሳሉ። መስተካከል አለበት ብለው የሚገልጹት አለ። አሁን ካለው አጣብቂኝ እንደ ሀገርም እርሶ ደግሞ እንደ ንዑስ አህጉሩና እንደ አካባቢው ሀገሮች የዩናይት ስቴትስን ፖሊሲ አዎንታዊ ተጽዕኖ ማሳደር ይችላል የሚሏቸውን መከራከሪያዎች ያቀርባሉ። እስኪ ተጨባጭ እናድርገው። በምን መልኩ ነው ዩናይት ስቴትስ በተጨባጭ ልትረዳ የምትችለው በዚህ ሰዓት? እርስዎ በጽሁፎ በተሳከረ ወይም ራሱ በማይናበብ ፖሊሲ እየተመራች የዩናይት ስቴትስንም ጥቅም ታሳጣለች፣ መነሻ ጽሁፎ ዩናይት ስቴትስ አካባቢውን ንስ አጉሩን ልታጣ ትችላለች ሲሉ ነው የሚሟገቱት። በእርግጥ እንዴት ነው ሁለቱም ወገን አሸናፊ የሚሆንበት ነገር ሊፈጠር የሚችለው በእርሶ አስተያየት ወደፊት ስንሄድ? ዩናይትድ ስቴትስ እዚህ ቀጠና ውስጥ የሚኖራት ፎረን ፖሊሲ ጥራት፣ ክላሪቲ ያስፈልገዋል። ዩናይትድ ስቴትስ ለምንድን ነው የቆመችው? ለምንድን ነው የምትቆመው? ዲፌንድ የምታደረገው የማታደረገው፣ ዲሞክራሲ በለው፣ ሰብአዊ መብት በለው፣ የኢኮኖሚክ ጥቅር በመጀመሪያ ቁልጭ አርጎ ማስቀመጥ ያስፈልጋል። ዛሬ ይሄ መንግስት፣ ነገ ይሄ መንግስት፣ በየአራት ዓመቱ የሚለዋወጥ ሳይሆን በዚህ ሪጅን የዩናይትድ ስቴትስ ኢንትረስት ይሄ ነው ብሎ፣ ሁለተኛ ይሄ ሪጅን ከአሁን በኋላ ብዙ ሱፐር ፓወሮች ወይም ሀያላል መንግስታት ኢንትረስት የሚንሸራሸርበት ነው። ዩናይትድ ስቴትስ አለ፣ ቻይና አለ፣ ራሽያ አለ፣ ሚድል ኢስት እንዳለ፣ ተርኪ አለ፣ ኢራን አለ፣ ህንድ አለ፣ የተለያዩ ኢንትረስቶች የሚንሸራሸሩበት ነው። እና ይሄንን መቀበል ይሄንን ተገንዝቦ መቀበል ያስፈልጋል እንጂ ዝም ብሎ ሌላ ሰው ሊመጣ አይችልም። ይህንን እዋጋለሁ ብሎ ቻይና እዛ መጣ ሲባል እዛ መዝለል፣ ራሽያ እዛ መጣ ሲባል እዛ መዝለል አያዋጣም። እነኚህን ሌሎች አዲስ መጦችን ተቀብሎ ምንድን ነው ከነኚህ ጋር የሚለየኝ ምንድን ነው ኮምፓራቲቭ አድቫንቴጅ የሚባለው ቁልጭ አርጎ ማስቀመጥ ብዙ ነገሮች አለው። አሜሪካ ዩናይትድ ስቴትስ የሚያደርገው ሌሎቹ ሊያደርጉ የማይችሏቸው ነገሮች አሉ። ሌሎቹ ደግሞ የሚያደርጉት ዩናይትድ ስቴትስ ሊያደርገው የማይችለዋል። ይሄንን ለይቶ ዲፍረንሺተር ይባላል። የሚያለያየውን ቁልጭ አርጎ ማስቀመጥ ያስፈልጋል። ሶስተኛ እ ሶስት ብቻ ንት ልጥቀስና እነኝህን አገሮች እንደ አቻ ኖት እንደ ተላላኪ ብር እዝጋ ሰጠሃለሁ ወይም ሳንክሽን አረጋለሁ ነገርሃለሁ እያሉ በማስፈራራቅ ሳይሆን እንደ እኩል በቫሉ በቫሊው የተመሰረተ ግንኙነት ፕሪንስፕልስ እና ቫሉ መርሆና ቫሉ ምንድን ነው አላውቅም በአማርኛው እሴት በመርሆና በእሴት ላይ የተመሰረተ ግንኙነት እንጂ ይሄ አግባ ሁለት መቶ ሚሊዮን ይዝባሃለው እዛ ዩኤን ብሎ ካደረግባሃለው ማስፈራራት ማንም አያውቁም። ሱዳን ለሀያ ስምንት ዓመት በበሽር ስር ሳንክሽን ውስጥ ነበረች። አቶ ዋን ፖይንት የሱዳን ኢኮኖሚ ድሮ ከነበረው የተሻለ ኦፐሬት ያደርግ ነበረ። ምክንያቱም የዲያስፖራው ሪሜታንሱ ምኑ ምኑ ጨምሩ። እነ ማይማር እነ ብዙ ሀገሮች አሉ። ዝምባብዌ እስከ ዛሬ ድረስ 0 ዓመት ያህል በሳንክሽን ነው ያለችው። ያ ሰርቫይቭ ይደረጋል። ስለዚህ ያ ዱላ ይዞ መጣሁን ለማለት ሳይሆን በኩልነት አብሮ ተቀምጦ በእሴት እና በመርሆ ይህንትን ማለት ነው በመጨረሻ አቶ አዲስ አለምላሉ ጀስት አንድ ነገር ልናገር ነው። የትግራይ ሁኔታ ሁላችንንም ኢትዮጵያኖች የሚያሳዝን ነው። አፍሪካ ልማት ባንክ እያለሁ ከመውጣቴ በመተኩል በፊት ለመጀመሪያ ጊዜ የመቀሌ ዋተር ፕሮጀክት ፈርሜ ነው የወጣሁት። ፈርሜ እስከዛ ድረስ መቀሌ ውስጥ ንጹህ ውሃ ማግኘት አይቻልም ነበር። ያ በሆነበት ኢንቫይሮንመንት የነበረው መንግስት ለትግራይ ህዝብ ጠቅሟል ማለት አይ ፋይ አንድ ምንም የማይሆን ነው። ከእውነት የሚያራቀ ነው። ይሄ ደግሞ ኢትዮጵያ ህዝብ የሚያውቀ ነው። በአንጻሩ ደግሞ ከዛ የወጡ የተወሰነ የፓርቲ አባሎች ምን ያህል እንዳካበቱ ይሄ ኢንተርናሽናል ፋይናንሺያል ሞኒተር ይባላለ አርባ ቢሊዮን ዶላርስ ኢትዮጵያን ከምታክል አገር ተዘርፎ በመኒ ሎንደሪንግ ይወጣ ዶክመንትድ ይሄ እንደው ገሌ ገሌ ሳይባል ሁላችንንም ሊያሳፍረን ይገባል እና ይህ በሆነበት ሀገር አይ አልነበረም ብሎ ትን ማለቱም ዝቅ ያደርጋልና ይህንን ልበል ብዬ ነው። አመሳግዳል። መልካም ወደ እርስዎ ነው የምመጣው፣ አቶ ነጋሽ ከጥያቄ ጋር የሚያስኬዱ አቅጣጫዎችንም ለማየት እየሞከርን ነው። የኢትዮጵያ ጥቅም ያሏቸው ላይ ነው ትኩረት አድርገው የጻፉት። የዩናይት ስቴትስን አደራዳሪነት ጥያቄ ውስጥ አስገብተውታል። በመግቢያው እንዳልኩት እንዲያውም በአደራዳሪነቱ ከቀጠለች ከግጭት ማግስት በኋላ ቀስ በቀስ ወደ አዘቅት በሚያመራ ቁልቁለት ነው የሚመስሉት፣ ወደ ከፋ ሁኔታ ይሄዳል ይላሉ። የአገሮች ጥቅምና ፍላጎት ሁሌም ያለና የሚቀጥል እንደመሆኑ የዩናይትድ ስቴትስ ጥቅምና ፍላጎት በሚጠበቅበት የኢትዮጵያም ጥቅም ለምን ሊጠበቅ አይችልም? ለምን ደመደሙ? አድማጮች ከሶስቱ እንግዶቻችን ከአቶ ገብርኤል ንጋቱ ከአቶ ነጋሽ አብዱራህማንና ከአቶ አዲስ አለም ደስታ ጋር የጀመርነውን ወግ እዚህ ላይ ገታ ና አድርግና ቆየት ብለን እንመለስ። ዛሬው የራዲዮ መጽሔት ማስታወሻ እናንተን አድማጮቻችን የሚያሳትፍ አንድ ጥያቄ እንወርውር። እንዲህ ባለ አሳዛኝ ነገሮች በየቀኑ በሚደረጉበት የሰዎች ሕይወት በከንቱ በሚጠፋበት የክፋት ድርጊቶችና ሕገወጥ ምግባሮች በአጠቃላይም በንጹሐን ላይ የሚፈጸም ግፍና በደል በበረከተበት የዜጎችን ደህንነት የማስጠበቅ ኃላፊነት ያለበት መንግሥት ወይም ተቋማት የማህበረሰብ ውክልና ያላቸው ማህበራት እናም ሌሎች ሊያደርጓቸው ከሚችሉት ባሻገር እርስዎ እንደ አንድ ሰው በአካባቢውም ይሁን በአገሪቱ የተሻለ ሁኔታ ይፈጠር፣ መልካም ጊዜ ይመጣ ዘንድ ማድረግ የሚችሉት ነገር ያለ ይመስሎታል? በእርግጥስ ዜጎች በየበኩላቸው የሚጫወቱት አዎንታዊ ሚና ይኖር ይሆን? በግልም ይሁን በቡድን እንደ ማህበረሰብ አንዱ በሌላው ላይ ዘለፋ ወይንም ሌሎችን አሳንሶ ለማየት ከሚሞክሩ ዝንባሌዎች የጸዱ ሰላምና የዜጎች ደህንነት የሚረጋገጥባቸው ሁኔታዎች ይፈጠሩ ዘንድ ይረዳሉ የምትሏቸውን ሐሳቦች ጽፋችሁ በኢሜል አድራሻችን ሆርን አት ቪኦ ኒውስ ዳት ካም ብትልኩ ወይም በስልክ ቁጥራችን 2022059942 የውስጥ መስመር 14 ብትደውሉ ይደርስናል። እናስተናግዳለን። እኔ በግሌ በተግባር ይሄን ባደርግ በአካባቢዬም ሆነ በሀገሬ የተሻለ ሁኔታ ይመጣ ዘንድ ላዋጣ እችላለሁ የምትሉትን አውጥታችሁ አውርዳችሁ የደረሳችሁበትን ሀሳብ አካፍሉን። ታዲያ ከመልእክታችሁም ጋር ለራዲዮ መጽሔት ፕሮግራም ማለትም እንዳትዘነጉ። አድማጮች አሁን የአዲስ አበባው መስኮት ሊከፈት ነው። ንጉሴ ለምሽቱ ያሰናዳውን ቅንብር ይዞ ቀርቧል። እንግሊዛዊው ጆናታን ድምቢልቢ የ 196566ቱ ረሃብ ፊልም ዘጋቢ በኢቲቪ የመስከረም 1967 ዓ.ም ልዩ ዝግጅት የወታደራዊው ደርግ ዋቢ ጆናታን ዲምቢልቢ። ንጉሴ ወልደ ማርያም ነው ድምፃዊው። ያ በታዳጊነት ዕድሜ የተዜመ ዜማ ዛሬ ግማሽ ምዕተ ዓመት አስቆጥሮ በታሪካዊነቱ ሊጠቀስ በቃ። ሁሉ ተርቦ እንደዚያ ሲያልቅ በድብቅ ነበር ማንም ሳያውቅ፣ አሁን ግን በግልጽ ልናገር ችግሩን ሁሉ በዝርዝር ቀዳማዊ ኃይለ ሥላሴ መስከረም ሁለት ቀን 1967 ዓ ም ከሥልጣን ከመውረዳቸው አስቀድሞ በዋዜማው መስከረም አንድ በኢትዮጵያ ቴሌቪዥን ቀርቦ የነበረው የረሃቡን ሁኔታ ያሳይ የነበረውን ፊልም የቀረጸ ነው። ድምቢል ቢነው ደራሲው፣ ድምቢል ቢነው ፊልም አንሺው፣ ድምቢል ቢነው የዝግጅቱ ባለቤት እየተባለ ሲነገር የቆየ ነው። በእርግጥ ድምቢል ቢ የራሱ የሆኑ ብዙ ስራዎች ሰርቷል። ይህ ማለት ደግሞ የኢትዮጵያ ቴሌቪዥን ባልደረባ የነበሩ ባለሙያዎች በዚህ ስራ ውስጥ አስተዋጽኦ አልነበራቸውም ማለት አይቻልም። በዚያን ጊዜ የነበሩ ፊልም አንሺዎች ዛሬ ላይ ይህን በአንክሮ እያስታወሱ የእኛም እጅ ነበረበት በወቅቱ አለቆቻችን በውጭ ሰዎች ያምኑ ስለነበረ አብዛኛውን ጊዜ ትኩረቱን ለሱ ይሰጡ ነበር እንጂ ብዙ እኛም የሰራናቸው ስራዎች በእለቱ ቀርበው ነበር እያሉ ይናገራሉ። ኤልያስ ብሩ ጆናታን የሚል ግን የተወሰነ ነገር የሰራው አለ ሰርተዋል፣ ያልሰሩ ታፈሰም ታፈሰም ከኛ ጋር አንስተዋል፣ አንስተዋል ብዙ ጓደኞች አንስተዋል ብዙ የስራ ባልደረቦቻችን አንስተዋል። እንደ በአጋጣሚ ነገሩ እኔ ላይ መጣና እኔም ደግሞ ትንሽ ሆት በነበር ወይም ደግሞ ትልቁ ኃይለኛ ረሃብ በነበረበት ጊዜ ሄጄ ስለመጣው ነገሮቹ እኔ ላይ ተዘፈዘፉ እንጂ ይሄዱ አሉ ይስሩ አሉ። የጆናታን ዲምብልቢ ተብሎ ከቴሌቪዥን አርካይቭ እየወጣ ነው የተሰጠው ያሳየውን ፊልም የተወሰኑ ፉቴጆች፣ የተወሰኑ ፊልሞች እሱ ደሴ አካባቢ ሄደው እንደዚሁ ለእርዳታ የተሰበሰቡ ሰዎች በካሜራው ወክ ያደረገ ግራና ቀኝ የተሰለፉ ሰዎች ቁጭ ብሎ እርዳታ የሚጠብቁትን ሰዎች ያነሳ አንድ እሱ ሌላ ቦታ ላይ ደግሞ ባቲ አካባቢ ላይ ትንሽ ያነሳቸው ስዕሎች አሉ። ሌላው ከቴሌቪዥን አርካይቭ ነው በሙሉ ወጥተው ይህም ላንሳው ሌሎቹን ጓደኞች ያንሱት ከዛ የወጣው ፊልም ነው በሙሉ ኤልያስ ብሩ የረሃቡን ፊልም በወቅቱ አላቀረባቸውም ተብለው ደርግ ካቋቋመው መርማሪ ኮሚሲዮን ላይ ቀርቦም ተጠይቋል። እሱ ግን የሰጠው መልስ ፊልሞቹ በሙሉ በወቅቱ ከጠረጴዛዎቻችን መሳቢያ ውስጥ ነበሩ፣ አስታውሶ ያንን የሚያቀርብ ስለጠፋ ብቻ ነው እንጂ እኛ ሰርተናል ስራውን ብሎ ምስክርነቱን በሰጠበት ጊዜና የረሃቡን ሁኔታ በገለጸበት ወቅት በዚያ የነበሩ የኮሚስዮኑ አባላት አብዛኛዎቹ ለቅሶ በለቅሶ ሆነው እንደነበረ በወቅቱ የነበሩ ያስታውሳሉ። ጋዜጠኛ ኤልያስ ብሩን አመስግኜ የዛሬ ዝግጅቴን እዚህ ላይ ላብ ንጉሴ አክሊሉን ለዝግጅቱ እናመሰግናለን። ልዩ ትኩረት በሳበው እና ዩናይትድ ስቴትስ ኢትዮጵያን የአፍሪቃ ቀንድንና ብሎም አህጉሩን በጠቅላላው አስመልክቶ የምትከተለውንና ትከተላለች በሚል የውጭ ፖሊሲ ዙሪያ ወደ ተጀመረው ዝግጅት እንመለስ። በመጀመሪያ አጋማሽ ክፍለ ጊዜ ካቆምንበት ጭብጥ ነው የምንንደረደረው። እንግዶቻችንን ለማስታወስ አቶ ገብርኤል ንጋቱ፣ አቶ ነጋሽ አብዱራህማን እና አቶ አዲስ ዓለም ደስታ ናቸው። ወደ ዝግጅቱ እንለፍ። ወደ እርሱ ነው የምመጣው። አቶ ነጋሽ፣ ከጥያቄ ጋር የሚያስኬዱ አቅጣጫዎችንም ለማየት እየሞከርን ነው። የኢትዮጵያ ጥቅም ያሏቸው ላይ ነው ትኩረት አድርገው የጻፉት። የዩናይትድ ስቴትስን አደራዳሪነት ጥያቄ ውስጥ አስገብተውታል። በመግቢያው እንዳልኩት፣ እንዲያውም በአደራዳሪነቱ ከቀጠለች ከግጭት ማግስት በኋላ ቀስ በቀስ ወደ አዘቅት በሚያመራ ቁልቁለት ነው የሚመስሉት፣ ወደ ከፋ ሁኔታ ይሄዳል ይላሉ። የአገሮች ጥቅምና ፍላጎት ሁሌም ያለና የሚቀጥል እንደመሆኑ የዩናይትድ ስቴትስ ጥቅምና ፍላጎት በሚጠበቅበት፣ የኢትዮጵያም ጥቅም ለምን ሊጠበቅ አይችልም? ለምን እንደመደሙ፣ አንደኛ አሜሪካ አፍሪካን እንደ እኩል ሀገር አታይም። አፍሪካ ሀገሮች የሆነ ጥቅም ለጦርነት የሚፈለጉ ከሆኑ ይጠራሉ። ይሄ ነው ሪሌሽንሽፕ እስከዛሬ የነበረው እና አሁን አሜሪካ ትልቅ ለኢትዮጵያ ፌቨር ሊያደርግ የሚችለው የኢትዮጵያ የውስጥ ጉዳዩ ፖለቲካ ውስጥ ገብቶ ሳይሆን ኢሚዲየትሊ ፕራክቲካል ነገር ሊሰራ የሚችለው በተለይ በአፋር እና በአማራ ክልል የተደረገ ጥፋት፣ የሰው ህይወት የጠፋው፣ ንብረቱ የጠፋው አሜሪካ በእጃ ዞር ባይረዳ ኖሮ ይህ ሁሉ ወረራ አይደረግም፣ ይህ ሁሉ ጥፋት አይካሄድም። ለዚህ ሪኮንስትራክሽን መክፈል አለበት። ለአፋር ክልል የሰው ህይወት መቼ ተመልሶ አይመጣም። ለዚህ ያለምንም ገደብ ምንም ኮንዲሽን ሳይደረግበት እኔ የኢትዮጵያ ህዝብ መጠየቅ ያለበት ለአፋር ክልል መልሶ መቋቋሚያ እነዛ ትምህርት ቤቶች፣ ሆስፒታሎች የጠፉት ለአማራ ክልልም እንደዚሁ ይህንን ማድረግ አለበት። ኢትዮጵያን ህዝብ ሊረዳ የሚችልበት በዚህ ነው፣ ፖለቲካ ውስጥ ገብቶ ሳይሆን። ዋናው ነገር ሀገራችን ያለበት ሁኔታ፣ የኢትዮጵያ ህዝብ እድሜ ልክ እንደ ለማኝ ተደርጎ ሲቀርብ ራሱን መመገብ ሳይችል፣ እኛ ብዙ ትልልቅ ነገር እናወራለን። ከዚህ ከድህነት መውጣት መቻል አለብን። ህዝቡን መመገብ መቻል አለብን። ብዙ ወጣቶች በሚሊዮኖች የሚቆጠሩ የስራ እድል ያላገኙ አሉ። ይህንን አንደኛ እንደ ህዝብ ማሰብ ያለብን በምጽት ለዘላለም መኖር አንችልም። እንዴት አድርገን ነው ራሳችን የምንችለው? ሀምሳ አመት በልመና ሃንዳውት ፈረንጆቹ የሚሉት በዛ ኖርን፣ የትም አላደረሰንም። ይሄ ይህንን እንቀጥል የሚሉ ሰዎች አሉ። ይሄ ለተወሰኑ ሰዎች ስልጣን ላይ ለመቆየት ለሚፈልጉ ይበጃል። ግን እንዴት አድርገን ነው አንደኛ ስራ የሚችል ህዝብ አለን ብዙ መሬት አለን፣ ውሃ አለን። እንዴት ነው ምግብ ልመና ማመጠጸ ነው ውጭ መሆኑ ይሄ ሁሉ ሀብት ያለን ለማኞች እድሜ ልክ የሆን ነው። ለምንድን ነው ለዚህ ሁሉ ወጣት ስራ መፍጠር ያልቻል ነው የሚለው እዚህ ላይ ማተኮር አለብን። እንደ ኢትዮጵያኖች የተማሩ ሰዎችም አሉ፣ ብዙ ሰዎች አሏት ኢትዮጵያ። እርስ በራሳችን ያለነውም ልዩነት አጥበን የህዝቡን ኑሮ ማሻሻል ላይ እንዴት እናተኩር የሚለው ነው። ይሄ በውጭ ሰዎች የሚፈታልን አለ? ሪሊ አገራችን ላይ አተኩረን ምን በጀን? ለምን ለምን የትም አልደረስንም። ጥቂት ሰዎች ተጠቅመዋል። ደላላ የሆነው በመሃል ገብቶ ይህን እርዳታውን ምናምን ያቀባብሉ። ለኢትዮጵያ ሕዝብ ግን አልጠቀመውም ሰው ዛሬ ከዚህ ሁሉ የፈረንጆች ስጦታ በኋላ ቤተሰቡን መመገብ ያቃተበት ሁኔታ ነው ኢትዮጵያ ያለችበት። እና ይሄ አልረዳንም። እኛም ወደ ውስጥ እንደ ሀገር ሆነን አይተን ከዚህ የምንወጣበትን ነገር ማየት ነው። እነሱ የሚፈልጉትን ያደርጋሉ። ለራሳቸው ለእኛ ስትራቴጂክ ጥቅም ይበጃል የሚለው ግን የእኛ ጥቅም አይደለም የሚያዩት። የምናወራበት ያለሁበት ሀገር ያስተማረኝ ትልቅ ህዝብ ነው። አሜሪካ ትልቅ ሀገር ነው። ሌላ ግን ይሄን ማወቁ ጥሩ ነው። ገር መሆን አንችልም። ብዙ ተስፋ የሎትም። በአደራዳሪነቷ ገለልተኛ ልትሆን መልካም ሁኔታ ሊመጣ የሚችልበት ሁኔታ አይታዮትም። እርዳታውን በተለይ ግንባታው ላይ ቢያተኩሩ በጦርነት የተጎዱት በተለይ አፋር እና የአማራ ክልል በጣም በጣም ተጎድተዋል። ትግራይም ቢሆን እንደገና መልሶ ሰላም ከመጣ መቋቋም ቢረዱ በዚህ በዚህ ጥሩ ነው። እንደ ህዝብም ማየት ያለብን ከዚህ ከሩቅ ሀገር መጥቶ እገሌ ጥሩ ነው፣ እገሌን አውግዘው፣ እገሌ ኤርትራ መጥፎ ነው፣ ይህንን አታናግረው፣ አማራ ነው አስወጣው ከዚህ፣ ኦሮሞን ከዚህ አስወጣ፣ እንዲህ ማለቱ ለእኛም የሚበጅ አይደለም። ይህንን ረጋ ብለን ሰከን ብለን እንደ ህዝብ ማየት አለብን። አቶ አዲስ ዓለም ወደ እርስ ነው የምመጣው። በዚህ ውጥንቅጥ ውስጥም ተስፋ ማድረግን የተሻለ ሁኔታ እንዲፈጠር መፈለግን ነው የዩናይት ስቴትስ ፖሊሲም ይሁን በሀገር ውስጥ ባሉ ሁኔታዎች የተሻለ ሁኔታ እንዲፈጠር እንደሚፈልግ ሰው ቀደም ብዬ ለአቶ ገብርኤልና ለአቶ ነጋሽ እንዳነሳሁት መሰል ጥያቄ ላንሳለሁ። ቀደም ሲል ዩናይት ስቴትስ የኢትዮጵያ መንግስት፣ ረድታለች ይበሉ እንጂ አሁን ባደረገችው በአዎንታዊ ያልወሰዷቸውን ነገሮች ዘርዝረዋል። አሁንም ዩናይትድ ስቴትስ ማድረግ ያለባትን አላደረገችም ነው የሚሉት። ምንም እንኳን ዩናይትድ ስቴትስ እንደሰሙት እንዲያውም ለህወሓት እየረዳች ነው አድሎ እየፈጸመች ነው የሚል ትችት አዘል መከራከሪያ ቢቀርብም ምን ይታየታል? ግራና ቀኝ በስሜት እስከ መጨረሻው ከሚመራው ፍላጎት ባሻገር ምከራ ላይ ነው ያለው የሚባለው እርሱም የሚቆረቆሩለት ህዝብ ሰላም እንዲያገኝ ተስፋ የሚሰጥ የተሻለ ሁኔታ እንዲፈጠር ምንድነው በተጨባጭ መደረግ ያለበት በርሶ እይታ? አመሰግናለሁ። ያው ሁለት እግረ መንገዴም ለማንሳት የመጀመሪያው ያው አርባ ቢሊዮን ዶላር ሸሽተዋል የሚል በአርባ ቢሊዮን ማለት ላለፉት ያው የውጭ ምንዛሬ እንኳን ሲገኝ የነበረው ወደ ሁለት ቢሊዮን አካባቢ ነው። እሱም ተንደፋድፎ ላለፉት ሀያ አመታት አጠቃላይ ነው ሲሸሽ የነበረው ነው። ሁሉም ሸሽቶ ያው የመሰረተ ልማቱ ምናምነው ተሰራ ማለት ነው። የኢኮኖሚ ባክግራውንድ ስላለኝ ቁጥሮች አይቴክ ዘም ሲሪየስሊ እና አርባ ቢሊዮን ተራ ሰው ሲለው ብዙ አይገርመኝም። በዚህ ደረጃ ኢንተርናሽናል ሲቪል ሰርቫንት የሰራ ሰው አርባ ቢሊዮን አገሪቷ እኮ አርባ ቢሊዮን የሀያ አመት አጠቃላይ ከኢምፖርት የምታደርገው ከኤክስፖርት ከው ኢምፖርት ሪቨኒ ነው እና ከኤክስፖርት ሪቨኒ ነዋ ትንሽ ቁጥሮቹ ያው ጀነሬስ ስንጠራቸው እንትን አይሆንም። ሁለተኛው ኢትዮጵያ መልማት አለባት፣ ከረሃብ መውጣት አለብን ግን የሚል በተለይም የኢትዮጵያዊ ብሔርተኛ ጦርነት ሰላማዊ መፍትሄ እንዳያገኝ እየደገፈ ድርድር ሲባል እንዴት ድርድር ይደረጋል? ይሄ ኃይል ሳይጠፋ ከኛ የተለየ ፖለቲካ አስተሳሰብ ያለው ሳይጠፋ እንዴት ድርድር ይካሄዳል? እያለ ተመልሶ ደግሞ ስለ ልማት ስለ ድህነት መውጣት ያስባል። መሳሪያ በዱቤ እየገዛ የተገነባ መሰረተ ልማት በጦርነት እያወደምክ ከድህነት መቼ መውጣት አይቻልም። አንዳንዴ ተቃርኖ ነው፣ በጣም እንትን ነው። ሰላም ልማትን ፈልገ ከድህነት መውጣት ፈልገ ጦርነቱም እንዲቀጥል ፈልገ አብሮ አሄዱ። በኢትዮጵያ ብሔርተኛ ነን የሚሉ ሰዎች ከዚህ አይነት ተቃርኖ ነው። ከዚህ አይነት እብደት እንውጣ። ምንድን ነው የእርሶስ መንገድ? ወደዚያ እየሄዱ ይመስለኛል የእነርሱን ነው የተቹትና፣ የእርሶስ መንገድ ምንድን ነው? ልመጣለ ነው የኔ መንገድ። ሌሎች ኃይሎች ባይገቡበት ቢገቡበት፣ የተሻለው መፍትሄ ሰላማዊ ውይይት ነው። እነ ልደቱ፣ እነ ጃዋር፣ እነ በቀለ ገርባ አሁን ያለው መንግስት ስልጣኑ ስላበቃ ውይይት እናካሂድ፣ ሁሉን አካታች የሆነ ውይይት ይካሄድ ነው ያሉት ከምርጫው በፊት፣ ጦርነቱ ከመጀመር በፊት ይሄ ጦርነት ተካሂዶ የሁሉ ሰው ተገድሎ መሰረተ ልማት ወድሞ አሁን እያወራን ያለው ስለ ውይይት ነው፣ እያወራን ያለ ነው። ሁሉ ነገር አቦይድ አርገን የደረሰው ውድመት ሳናደርስ እኮ ወደ ውይይት መግባት እንችል ነበር። አሁንም የተሻለ ሌላ የተለየ መንገድ የለም። ውይይት ነው መፍትሄ ሊሆን የሚችለው። ተጨማሪ እልቂት ማስቀረት መቻል አለብን። ወደ አሜሪካ ስመለስ እንዳልኩት ያው በአሜሪካ በኩል የፖሊሲ ክላሪቲ ችግር አለባቸው ብዬ አላስብም። ችግሮቹ በተለይ የአፍሪካ ቀንድ ጥያቄዎቹ ተማሳይ ስለሆኑ፣ ተቀራራቢ ተያያዥ ስለሆኑ ለዛ ነበር አምባሳደር ፌልትማንም ስፔሻል ኢንቮይ ልዩ መልእክተኛ ተደርጎ የተሸመው ለአፍሪካ ቀንድ ጉዳያቹ። የአባይ ግድብ ጉዳይ አለ። የድንበር በሱዳን እና በኢትዮጵያ ድንበር ጉዳይ አለ። በኢትዮጵያ ውስጥ የእርስ በርስ ጦርነት አለ። ሌሎች ሌሎቹ ጉዳያችን ስላሉ እነኚህ ተያዩ የሆኑ ጉዳዮችን መፍትሄ ለመስጠት ነው ልዩ መልእክተኛ አሳይን ያደረጉት። ያው በቅርቡ የአመራር ለውጥም አድርገዋል። በስፔሻል ኢንቮይ በኩል በልዩ መልእክት መልእክተኛ አዲስ አበባ ያለው አምባሳደራችን የአመራር ለውጥ አድርገዋል። ግን የክላሪቲ የፖሊሲ የውጭ ጉዳይ ፖሊሲ ክላሪቲ ችግር አለባቸው ብዬ አላስብም። ግን እነኚህ የውጭ ጉዳይ ፖሊሲ የሚያስፈጽሙባቸው መንገዶች በቂ የሆነ የሚጨበጡ እርምጃዎች እስካሁን አልወሰዱም እስካሁንም በጦርነቱ ጋር በተያያዘ ንግግር ከማውጣትና መግለጫ ከማውጣት በዘለለ ይሄ ነው የሚባል ተፋላሚ ኃይሎችን የጦርነት አማራጭ ትተው ወደ ጠረጴዛ ወደ ውይይት እንዲመጡ የሚያስገድድ ግፊት የሚያደርግ እርምጃ እስካሁን አልወሰዱም። መልካም፣ እንደ ተሳትፏቸው ደረጃ ጫና ማድረግ አለባቸው። በንግግር ከንግግር ውጭ ከውይይት ውጭ ዘላቂ የሆነ መፍትሔ ሊመጣ አይችልም። መልካም የሚል አስተያየት ነው ያለኝ። አመሰግናለሁ። የመጨረሻ እድል አቶ ገብርኤል ወደ እርስዎ እመጣለሁ። አንድ ቀደም ሲል አቶ አዲስ አለም ህገወጥ መንገድ ከሀገር ለወጣው ገንዘብ አሀዙ ላይ ችግር አለ ብለዋል። ለሰጡት አስተያየት እርስዎ ላይ በቀጥታ የቀረበ ስለሆነ እሱን ባጭሩ እንዲመልሱ እድል ሰጦታ አለው። እሱን ያቅርቡና ጥያቄ ላንሳሎት ባጭሩ ከመለሱት የኢትዮጵያ ግሮስ የኤክስፖርት አርኒንግ ኦቨር ሜኒ የርስ የሚመጠን ገንዘብ ፍላይት እንደነበረ ኦቨር ያለፉት ሰላሳ አመታት በህገወጥ መንገድ የወጣ ገንዘብ ነው እየገለጹ ያሉት ከኢትዮጵያ ኢሌጋሊ የወጣ ገንዘብ እዚሁ ዋሽንግተን ያለ ሪሰርች ኢንስቲትዩሽን ያወጣው ነው። ሁ እንዳጋጣሚ ሞባይል አላስኩትም አሁን እንጂ እሱ እየተነጋገረ ጉግል ላደረገው ነበር። ይላኩልን፣ አድማጮች የተከራከራችሁበትን ያገኛሉ። የመጨረሻው ጥያቄ ለእርሶ ነው አቶ ገብርኤል እርስ የዩናይት ስቴትስ የጥናት ተቋም ውስጥ ነው የሚሰሩት፣ አትላንቲክ ካውንስል ውስጥ ቀደም ብሎ ራሱን እንዳስተዋወቁት በተለያየ ጊዜ በኢትዮጵያ ጉዳይ ላይ ጽሁፎች ይወጣሉ። አዎንታዊ ይዘት ያላቸው ጽሁፎች ይወጡበት ጊዜ አይተናል። እርስዎ ከጻፉበት በተቃርኖ የቀረቡ ሀሳቦች እየተነበቡበትን ጊዜ እናስታውሳለን። በኢትዮጵያ ጉዳይ አሁን ባለው ሁኔታ ላይ እየተካሄደ ያለ ነገር አለ የጥናት ባለሙያዎች ኢትዮጵያውያን ያልሆኑትም ያቀረቧቸውን ቅርብ ጊዜ ድረስ እናነባለን እና የዩናይት ስቴትስ ፖሊሲ ስለሆነ እየተጤነ ያለው የዚህ ተቋም አመለካከትም ግራም ቀኝም በትችትም በአዎንታዊ የሚሰጡት አስተያየቶች ጠቀሜታ ሊኖራቸው ይችላል በሚል ይህን ማነሳለት እንደ ጥናት ክፍል የሚደረግ ነገር አለ። በአሁኑ ሰዓት ባለሙያዎች መካከል ያለ ክርክር ሊሆን ይችላል። አዎ፣ ይሄ እንግዲህ ካውንስል ኢንዲፐንደንት ኢንስቲቱሽን ነው የአፍሪካ ሴንተር የሚባላለው። እና እዛ ውስጥ አምስት የምንሆን ተመራማሪዎች አለን። የሀሳብ አንድነት የለን በምንም መንገዱ። እኔ የሆርን አፍሪካ አካባቢ ምስራቅና አፍሪካ ላይ ነው መሰራው እዛ ላይ የተለያየ ነገሮች ጽፋለሁ። ሁለት ሶስት ባልደረባዎች አሉ ከኔ የተለየ አስተሳሰብ ያላቸው የተለያየ ልምድ ይዞ ነው የመጡት። የሲአይኤ አባል የነበሩ የዋይት ሃውስ አባል የነበሩ እኔ ደግሞ ሀያ ምናምን ዓመት ሜዳው ላይ ቆይቼ የመጣው ስለሆነኝና ኦፍኮርስ ሀሳባችን ይጋጫል፣ ይፋጫል። ድርጅቱ እዚህ ላይ አቋም የለውም። የአንዳንዳችንን ኢንዲፐንደንስ ይፈቅዳልም ያስጠበቃልም። የተለያዩ ድምፆች፣ እኔን በመቃወም የጻፉ የተናገሩ አሉ፣ ሌሎች ባልደረቦቼን በመቃወም የጻፉ ይትዳሉ አሉ። ድርጅቱ እንደ አካዳሚክ ኢንስቲቱሽን አካዳሚክ ኢንስቲቱሽን የአስተሳሰብ ነፃነት የመጽሐፍ የመመራመር ኤቪደንስ እስካለ ድረስ የተፈቀደ ነው። እና በዛ መር ሆኖ የሚሄደው እንደዛ ነው የሚሰሩት። በአሁን ጊዜ ንግግሮች ይካሄዳሉ። ከአሜሪካን ፖሊሲ ሜከሮች ጋር እንነጋገራለን። እኔ በኢትዮጵያዊነት አይደለም በሪሰርቸርነት መሰራ እና ሪጅኑን ነው ሰፋ አድርጌ የምመለከተው፣ አስተያየቴም ያንን ነው ሪፍሌክት የሚያደርገው። ከተለያዩ ባለስልጣናት ጋር ከኢትዮጵያ ፣ ከሶማሌ ፣ ከሱዳን ፣ ከጅቡቲ ፣ ከኬንያ ከፕሬዚዳንቶች ጀምሮ እስከ ባለስልጣኖች በሚመጡበት ጊዜ እዚህ የአሜሪካን ፖለሲ ሜከርስም ሰብስበን ክሎዝ ዶር ሴሽን እናካሄዳለን፣ ሀሳብ እንለዋወጣለን። ይህ ካልኩ በኋላ በመጨረሻ አዲስ አበባ የአሜሪካ የፖለሲ መዘባረቅ የለበትም ላለው አይቲንክ ይህ እንደገና ማየት ያስፈልጋል። ምክንያቱም ከትራምፕና ከባይደን እንኳን ሽግግር ትራምፕ ጊዜ የነበረው ፖለሲ እና ባይደን ጊዜ ያለው ፖሊሲ ሰማይና ምድር ነው። ቀንና ማታ ነው። ያ ትራንዚሽን ሙሉ በሙሉ አሁንም አላለቀ እና ክላሪቲ የለውም ስል አይ የማስፈጸም ነው የሚፈጸመው እኮ የጠራ ፖለሲ ሲኖር ነው። ያ በሌለበት ቦታ ማስፈጸሙን ፌልትማን ሲጀመር ጀምሮ የማይሳካ እንትን ይዞ የመጣው ገና ከመሄዱ በፊት የኤርትራን መሪና የኢትዮጵያን መሪ ኢጋድን ሰደበ። ገና ከዋሽንግተን ከመልቀቁ በፊት እነኚህ ኦቶሪቴሪያን መንግስታት ናቸው ብሎ ኦፊሻል ስቴትመንት ሰጠ። እንደዚህ ካልክ በኋላ አዲስ አበባ ሄደ፣ አስመራ ሄደ። ምን አይነት ገለልተኛ አደራዳሪነት አስታራቂነት ነው ሚና መጫወት የምትችል? ገና ከመጀመሩ እንደዚህ አይነት ንግግር የሰጠው ካርቱን ከሄደም በኋላ ሪሊ እንዲሁ መቀለጃ ያደረጉት ጀነራሎቹ እና የማስፈጸም የሰውየው ችግር ሳይሆን ጥራት ያለው ፖለሲ ያልነበረ እና በባይደን እና በትራምፕ መካከል ያለው ሽግግር ላይ እንኳን አሁን ድረስ ችግር አለ። አሜሪካኖችን በዛ ላይ ደግሞ የድሮ የኦባማ እና የክሊንተን ጊዜ ተወራራ ሆነው የመጡ አሁን ስልጣን ላይ ያሉ በግለሰብ ስሜት ኢትዮጵያ ላይ ያለውን ፖሊሲ ኢንፍሉንስ ለማድረግ የሚያደርጉት ጥረት ያንን ደግሞ የበለጠ አወሳስ ቦታ አይ ቲንክ አሁን የሞሊ ፊና የዴቪስ ታተር መሾም ና ይህን ቦታ መያዝ ነገሮችን ያጠራል ብዬ ገምታለሁ። አመሰግናለሁ። መልካም ክርክሩ ይቀጥላል። በርካታ ሀሳቦች አሉ። ሌላ መሰል ዝግጅትና ውይይቶች እንደሚኖሩ ተስፋ አድርጋለሁ። ዩናይት ስቴትስ ኢትዮጵያንና ብሎም የአፍሪካ ቀንድን አስመልክቶ የምትከተለውን ፖሊሲ በየበኩላችሁ ያያችሁበትን መንገድ ነው አድማጮች የተከታተሉት። አቶ ገብርኤል ንጋቱ፣ አቶ ነጋሽ አብዱራህማን፣ አቶ አዲስ አለም ደስታ እንግዶች የሁላችሁንም ለጊዜያቸው አመሰግናለሁ። እግዜር ስጥልኝ። አድማጮች አጭር ማስታወሻ አለን። ቀደም ሲል በውይይቱ አቶ ገብርኤል ንጋቱ በህገ ወጥ መንገድ ከኢትዮጵያ የወጣ በአመታት ውስጥም ከደሃ ሕዝብ የተዘረፈ ያሉትንና መጠኑን አስመልክቶም ከአቶ አዲስ አለም ጋር የተከራከሩበትን መረጃ በቃላቸው መሰረት ፕሮግራሙ እንደተጠናቀቀ አደርሰውናል። አቶ ገብርኤል የፎርብስ መጽሔትን ዋቢ ያደረጉበትን ጽሁፍ ከማስተካከያ ጋር ነው ያደረሱን። አሀዙም 40 ቢሊዮን ዶላር ሳይሆን በተባሉት አመታት ውስጥ በህገ ወጥ መንገድ ከኢትዮጵያ የወጣው ገንዘብ መጠን 30 ቢሊዮን ዶላር ነው። ለአሀዙ ልዩነትም ይቅርታ ጠይቀዋል። አቶ ገብርኤል እናመሰግናለን። ውድ የራዲዮ መጽሔት አድማጮች ለምሽቱ ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ናቸው ባላቸዋቸው ርዕሰ ጉዳዮች ዙሪያ እንዳመቻችሁ በመጽሐፍም ሆነ በመደወል ትሳተፉ ዘንድ እየጋበዝን የዛሬውን በዚሁ ልንቋጭ ነው። የኢሜይል አድራሻችንን ለማስታወስ ኮርን አት ቪኦኤ ኒውስ ዳት ካም። የስልክ ቁጥራችን ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠኝ ዘጠኝ አራት ሁለት የውስጥ መስመር አስራ አራት ነው። ጻፉልን፣ ደውሉልን። አድማጮች አሁን ወደ ስርጭታችን ማገባደጃ ማምራታችን ነው። አሁን የቀረን ጀርባ አለ ስፍራ ሳይኖር መልካች ስንት ጫወት ያኔ ሆነን የአሜሪካ ድምጽ ራዲዮ የአማርኛ አገልግሎት ዘወትር በየዕለቱ ከምሽቱ ሶስት ሰዓት እስከ አራት ሰዓት 0ሜትር ባንዶች እንዲሁም በናይል ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ። ነገ ሰኞ ከምሽቱ ሶስት ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ የራዲዮ መጽሔት አዘጋጅና አቅራቢዎች ትዝታ በላቸውና አሉላ ከበደ በዚሁ ተሰናበትን። ሰላም ደናደሩ። የነጋው ጭልሞ ጀንበርን ያጠፋል እድሜ እያስቆጠረ ዘመንም ይገፋል። ደስታ እንደ ጊዜ እንደ ቀን ምች ያልፋል።